ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማልን። የአውስትሬልያ ሊብራል ፓርቲ በነባር ዜጎች ድምፅ ለፓርላማ የተቃውሞ አቋሙ ሳቢያ መከፋፈሉን አስተባበለ። የተባበሩት መንግስታት ለመካከለኛው ምስራቅ መረጋጋት ጥሪ አቀረበ። ቁጥር አንድ የቴኒስ ተጫዋቿ ጄሲካ ፔጉላ ለቻርልስተን ኦፕን ሩብ ማጣሪያ አለፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሊበራል ፓርቲ ድምፅ ለፓርላማን አስመልክቶ በወሰደው የተቃውሞ አቋም ሳቢያ በውስጡ ክፍፍል የተፈጠረ መሆኑ ጎልቶ ቢነገርም ሐሰት ሲል እያስተባበለ ነው። ይሁንና የቀድሞው የሊበራል የነባር ዜጎች ሚኒስትር የነበሩት ኬን ዋይት ፓርቲው በወሰደው ተጻራሪ አቋም ሳቢያ ራሳቸውን ከአባልነት ያገለሉ ሲሆን የታዝማኒዋ የሊበራል ምክር ቤት አባል ብሪጂት አርቸር ከፓርቲያቸው አቋም ተለይተው ለድምፅ ለፓርላማ ድጋፋቸውን እንደሚሰጡና ከቶንም የድጋፍ ድምፅ ለማሰባሰብ ብርቱ ዘመቻ እንደሚያደርጉ ገልጠዋል። የተባበሩት መንግሥታት ባለፉት 24 ሰዓታት ከሊባኖስ ወደ እስራኤል የተወነጨፉት ሚሳይሎች ያስከተሉትን የሰላም መደፍረስ አስመልክቶ የተባበሩት መንግሥታት የመካከለኛው ምስራቅ ውጥረት እንዲረግብ ጥሪ አቅርቧል። የእንግሊዝ ቋሚ የተባበሩት መንግሥታት ተወካይ ባርባራ ውድወርድ የተመድ ጸጥታ ምክር ቤት የሰላም ማስፈን ሚናውን እንደሚያበረክት ያላቸውን ተስፋ ገልጠዋል። የኢትዮጵያ ፌዴራል መንግሥት የአማራ ልዩ ኃይልን ጨምሮ የሁሉንም ክልል ልዩ ኃይሎች ትጥቅ እያስፈታ መሆኑን ገለጠ። መንግሥት የሀገሪቱን ሉዓላዊነትና የግዛት አንድነት መጠበቅ የሚያስችል አንድ ጠንካራ የተማከለ ሰራዊት ለመገንባት አቅጣጫ ማስቀመጡን ትናንት ምሽት ባወጣው መግለጫ ገልጧል። በዚሁ መሠረት የየክልሉ ልዩ ኃይሎች ወደ ተለያዩ የጸጥታ መዋቅሮች እንዲገቡ የሚያስችላቸውን ተግባራዊ እንቅስቃሴ ማካሄድ መጀመሩን አስታውቋል። በሁሉም ክልሎች የሚገኙ የልዩ ኃይል አባላት እንደ ምርጫቸውና እንደ ፍላጎታቸው በመከላከያ በፌዴራል ፖሊስና በክልል ፖሊስ አባልነት መካተት ይችላሉ ብሏል። በተወሰኑ የአማራ ክልል አካባቢዎች ትጥቅ አንፈታም በሚል ግጭት መግጠማቸውንም ከሌሎች ምንጮች ተነግረዋል። የታዝማኒያ የትምህርት ሚኒስቴር ዳታ በመጠለፉ ፕሪሚየር ጀርሚ ሮክሊፍ በሌበር ተቃዋሚ ቡድን መሪዋ ሬቤካ ዋይት ጫና በስቶባቸዋል። ከትምህርት ዲፓርትመንቱ ተጠልፈው የተወሰዱት ዶኩሜንቶች ዳርክ ዌብ ላይ ለህትመት እስኪበቁ ድረስ የክፍለ አገሩ የሳይንስና ቴክኖሎጂ ሚኒስትር ማድሊን ኦግሊቭ አንዳችም ያሉት ነገር አልነበረም። የታዝማንያ ሌበር ፓርቲ የልጆች ስም፣ አድራሻና የልደት ቀን ዛሬ አርብ ዳርክ ዌብ ዘንድ መድረሱን አስመልክቶ ወላጆች ስጋት ቢያድርባቸው ተገቢ ነውና ፕሪምየር ጀርሚ ሮክሊፍ ዝርዝር መግለጫ እንዲሰጡ ግፊቱን አጠናክሮ ቀጥሏል። በአንድ የሜልበርን አውቶብስ ላይ ተሳፋሪ የነበረች ታዳጊ ወጣት ላይ ከዘር ጋር የተያያዘ ስድብና የእጅላፊ ያደረሰች ግለሰብ ክስ ተመስርቶባታል። ስድብና እጅላፊ የደረሰባት ታዳጊ ወጣት ከግሌን ዌቨርሊ ወደ ዩኒቨርሲቲ በአውቶብስ እየተጓዘች የነበረ ሲሆን ጥቃት ፈጻሚዋ ሴት የወጣቷን ሂጃብ ከራሷ ላይ ገፋለች። የ17 ዓመቷ ወጣት ጥቃቱ በእሷ ላይ የደረሰው የ50 ዓመቷ ሴት ሌሎች ሁለት ታዳጊ ወጣቶች ላይ ጥቃት ስሰነዝር ተመልክታ ወጣቶቹን ለመከላከል ስትሞክር እንደሆነ ተናግራለች። አክላም የክስተቱን ቪዲዮ ቲክቶክ ላይ ያወጣች ቢሆንም ለገዛ የደረሱላት እንዳልነበረም ገልጣለች። የቪክቶሪያ ሮያል የሕፃናት ሆስፒታል ለበዓለ ስቅለት ላቀረበው የእርዳታ ጥሪ የበርካታ ሚሊዮን ዶላር ችሮታ ለማግኘት በክቷል። የፌዴራል መንግሥቱ ለሚቀጥሉ ሦስት ዓመታት የሚሆን ስድስት ሚሊዮን ዶላር ሲለግስ የቪክቶሪያ መንግሥት በበኩሉ የአንድ ሚሊዮን ችሮታ አክሏል። ጠቅላይ ሚኒስትር አንቶኒ አልቤኒዚ የፌዴራል መንግሥቱን ልገሳ አንስተው መላው አውስትራሊያውያንም የበኩላቸውን እንዲረዱ ጥሪ አቅርበዋል። ቁጥር አንድ ቴኒስ ተጫዋቻ ጄሲካ ፔጉላ የሮማንያውያን አይሪና ካሜሊያ ቤጉን በብርቱ ፍልሚያ ረታ ለቻርልስተን ኦፕን የሩብ ፍጻሜ አልፋለች። ፔጉላ ቤጉን የረታችው ሰባት አምስት አራት ስድስት ስድስት አራት በሆነ ውጤት ሲሆን ቀጣዩ ግጥሚያዋ ከፓውላ ባዶሳ ጋር ይሆናል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር ስልሳ ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር ስልሳ ስድስት የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር ሰላሳ አምስት ኢትዮጵያ ብር አንድ ሳንቲም ይዘረዘራል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናስማለን። የአውስትሬልያ ሊብራል ፓርቲ በነባር ዜጎች ድምፅ ለፓርላማ የተቃውሞ አቋሙ ሳቢያ መከፋፈሉን አስተባበለ። የተባበሩት መንግስታት ለመካከለኛው ምስራቅ መረጋጋት ጥሪ ያቀረበ። ቁጥር አንድ የቴኒስ ተጫዋቿ ጄሲካ ፔጉላ ለቻርልስተን ኦፕን ሩብ ማጣሪያ አለፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።